ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን። እንደምን አምሽታችኋል አድማጮቻችን። የዛሬው ሰኞ መስከረም 12 ቀን 2007 ዓ ም ስርጭታችንን ይዤ የማስተናግዳችሁ አዳኝ ተሳየ ነኝ። በዛሬው ፕሮግራማችን አፍሪካ በጋዜጦች እና ስለ ኢቦላ መስፋፋት የተደረገውን ቃለ መጠይቅ እናቀርባለን። አሁን ግን የዓለም ዜና ይቀድማል። ከቆንጅታዬ እንስማ። ጤና ያስጥልኝ፣ እንደምናመሻችሁ ሴራሊዮን የገዳዩን የኢቦላ ቫይረስ መዛመት ጋብ ለማድረግ በሚል ህዝቡ ለሶስት ቀናት በየቤቱ ሳይወጣ እንዲቆይ አድርጋ ባካሄደችው ክትትል ቢያንስ 130 አዲስ የቫይረሱ ታማሚዎችን መገኘታቸውን አስታወቀች። የሴራሊዮን የአጣዳፊ ዘመቻዎች ማዕከል አስተባባሪ ስቴፈን ጋውጂያ ናቸው አዲስ የተጨመረውን ይህና አሀዝ ዛሬ ይፋ ያደረጉት። ለሶስቱ ቀናት ከአርብ ዕለት ያነሳ እስከ ትናንት እሁድ በየቤቱ ተኮት ተከቶ የቆየው በሚሊዮኖች የተቆጠረ ህዝብ ዛሬ ነው ምግብ ለመግዛት የሚሆን ለሌላ ወትሯዊ እንቅስቃሴው የወጣው። መንግስቱ ስድስት ሚሊዮኑ የሀገሪቱ ህዝብ ሶስቱን ቀን በየቤቱ እንዲከተት ካዘዘ በኋላ የጤና ሰራተኞች ከቤት ቤት እየዞሩ በሽታው እንዴት እንደሚተላለፍና እንዴት መከላከል እንደሚቻል ሲያስተምሩ ቆይተዋል። የቱርክ ባለስልጣናት ከአንድ መቶ ሰላሳ በላይ ከ130 ሺህ በላይ የሶሪያ ኩርዶች ካለፈው ሳምንት መጨረሻ አንስተው የእስልምና መንግስት ብለው ራሳቸውን የሚጠሩትን ጽንፈኞች እየገፉ መምጣት በመሸሽ ወደ ቱርክ መሸሽተው መግባታቸውን አስታወቁ። የቱርክ ምክትል ጠቅላይ ሚኒስትር ኑማን ኩርቱሉሙስ ዛሬ ሰኞ በሰጡት ቃል መንግስት ይህ አሀዝ ይጨምራል ብሎ ከዚህም የበለጠ ይጨምራል ብሎ እንደሚጠብቅ ገልጸው ለሚሆን የሚፈጠረው የከፋ ሁኔታ እየተዘጋጀንን ብለዋል። ቱርክ የሶሪያ የእርስ በርስ ጦርነት እንደ ኤሮፓውያን አቆጣጠር መጋቢት ሁለት ሺ አስራ አንድ አመተ ምረት ላይ ከተጀመረ ወዲህ እስካሁን ስምንት መቶ ሀምሳ ሺ ስደተኞችን ተቀብላለች። ሶስት ሺዎቹ የገቡት በዚህ ሶስት መቶ ሺዎቹ የገቡት በዚህ አመት ነው። የዩክሬን ባለስልጣናት በሀገሪቱ በስተ ምስራቅ ከሚፈጠረው የጦር ነጻ ቀጣና ወታደሮቻቸውን እያወጡ መሆናቸውን አስታውቀዋል። የጦር ሰራዊቱ ቃል አቀባይ ዛሬ ሰኞ በሰጡት ቃል የሩሲያ ወገንተኞቹ ተገንጣይ ተዋጊዎች ጥቃታቸውን ቀንሰዋል። ስለዚህም ኪየቭ ባለፈው ሳምንት ከተገንጣዮቹ ጋር በተደረሰው ስምምነት መሰረት የሰላሳ ኪሎ ሜትሩ ነጻ ቀጣና መፍጠርን ተግባራዊ ለማድረግ አስችሏታል ሲሉ አስታውቀዋል። ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅትን ለዜናው እናመሰግናለን። በሶስት ሰአቱ ፕሮግራማችን ላይ ሰፋ ያለ ዜና ይዛ ትመልሳለች። አሁን አፍሪቃ በጋዜጦች የተሰኘውን ዝግጅታችን ይቀርባል አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የአፍሪቃ የነዳጅ ዘይትና የተፈጥሮ ጋዝ ሀብት፣ ዩናይትድ ስቴትስና ሌሎች ሀገሮች ኢቦላን ለመግታት የወጠኑት እቅድ፣ ከህንድ ወደ አፍሪቃ የሚላኩት መድኃኒቶች ጥራት እንደሚጎድላቸው ተገለጸ፣ የሚሉትን ርዕሶች ነው ዛሬ የምንመለከተው። የአፍሪቃ የነዳይ ዘይትና የተፈጥሮ ጋዝ ምርት በመጪዎቹ ሁለት አስርተ ዓመታት ውስጥ ጉልህ በሆነ መንገድ እንደሚያድግ የሲኤንኤን ድረገጽ ላይ የወጣ ጽሑፍ ይገልጻል። ለዚህ ዋና አንቀሳቃሽ የሚሆነውም የአህጉሪቱ ህዝብ ብዛት እያደገ መሄድ፣ የከተማዎች መስፋፋትና በአህጉሪቱ ሀብት ያለው የመካከለኛ መደብ ክፍል እየተበራከተ መሄድ እንደሆነ የሲኤንኤን ዘገባ ያወሳል። ባለፈው ዓመት በነዳጅ ዘይትና በተፈጥሮ ጋዝ ዘርፍ ከታዩት አስር ትልልቅ ግኝቶች ስድስቱ በአፍሪቃ ሀገሮች የተገኙት ናቸው። በአሁኑ ወቅት ከ500 በላይ የሚሆኑ ኩባንያዎች አፍሪቃ ውስጥ የነዳጅ ዘይትና የተፈጥሮ ጋዝ አሰሳ እያካሄዱ ነው። ባለፈው ዓመት አፍሪቃ ውስጥ በቀን ወደ 9 ሚሊዮን የሚጠጉ በርሜሎች ተመርተዋል። ከእነሱም 80 ከመቶ የሚሆነው ነዳጅ ዘይት የተገኘው አልጀሪያን አንጎላንና ናይጀሪያን ከመሳሰሉት ሀገሮች እንደሆነ የሲኤንኤን ድረገጽ ጠቁሟል። ይህ ለአፍሪቃ መልካም ዜና ቢሆንም ቀረብ ብሎ ሲያዩት ግን ከነዳጅ ዘይት ይልቅ ጋዝ ሳይበዛ አልቀረም። ሞዛምቢክና ታንዛኒያ ውስጥ ከፍተኛ ብዛት ያለው ጋዝ የተገኘ ቢሆንም ግኝቱን የማዳበሩ ጉዳይ ብዙ ወጪ የሚጠይቅና ጊዜ የሚፈጅ እንደሆነ በተለይም የሞዛምቢክ የጋዝ ሀብት በወደፊቱ የጋዝ ዋጋ ላይ እንደሚወሰን ጽሑፉ ያወሳል። በአሁኑ ወቅት የተፈጥሮ ጋዝ ዋጋ መጠን እየተለወጠ እንደሆነ ሲኤንኤን ላይ የወጣው ዘገባ ሲያብራራ፣ ከ10 ዓመታት በፊት በጊኒ ባህረ ሰላጤ የተደረገው የመዋዕለ ንዋይ ፍሰት የዩናይትድ ስቴትስ ገበያን ያገለግል ነበር። አሁን ግን ያ ገበያ ቀርቶ ዩናይትድ ስቴትስ ራሷ የጋዝ ሀብቷን ወደ ውጭ እየላከች ነው። አንጎላ፣ ናይጄሪያ እና ኢኳቶሪያል ጊኒ በአሁኑ ወቅት የጋዝ ሀብታቸውን ወደ አውሮጳና እስያ ነው የሚልኩት ይላል የሲኤንኤን ድረገጽ ላይ የወጣው ጽሑፍ። የጋርዲያን ጋዜጣ ድረገጽ ደግሞ ፕሬዝደንት ባራክ ኦባማ ላይቤሪያ ውስጥ የኢቦላ በሽታ መዛመትን በመግታት ተግባር ለመርዳት ጠንካራ ወታደራዊ ይዘት ያለው ኃይል ለመላክ መወሰናቸው መልካም ነው ይላል። ላይቤሪያ ውስጥ የኢቦላ መስፋፋት ከቁጥጥር ውጭ ሆኖ የሚታመሙት ሰዎች ቁጥር በእጥፍ እጥፍ እየጨመረ እንደሆነ ጋዜጣው ዘግቧል። ድሮም ቢሆን በቂ አቅርቦትና የሰው ኃይል የሌለው የጤና ጥበቃ ስርዓት የበሽተኞቹን ብዛት ሊቋቋም አልቻለም። በርካታ የጤና ጥበቃ ሰራተኞች ሞተዋል። የኢቦላ በሽተኞችን ከሌሎቹ አርቆ ለማከምና ለሕክምና የሚያስፈልጉ መሳሪያዎች በማይገኙበት ሁኔታ አሁን በሽተኞቹን በማከም ላይ ያሉት ጥቂት የጤና ጥበቃ ሰራተኞች ለህይወታቸው እንደሚሰጉ ጽሑፍ ያወሳል። የአሜሪካ ኃይሎች ሲላኩ ግን አስፈላጊ ህክምና መሳሪያዎች ያሏቸው ብዙ ክሊኒኮች ይገነባሉ። በሽተኞቹን በማከም ተግባር የሚሰማሩ በመቶዎች የሚቆጠሩ አዲስ ሰራተኞችንም ያሰለጥናሉ። ቤተሰቦች የታመሙ ዘመዶቻቸውን ለማስታመም የሚችሉበት የህክምና እቃዎችንም ያሰራጫሉ። በእርግጥ ተገቢውን መመሪያ ካልተከተሉ ቤት ውስጥ የማስታመሙ ተግባር አደገኛ ሊሆን ይችላል። ነገር ግን ለህዝቡ የሚሰጠው ሰፊ ትምህርት አደጋውን ሊያስወግድ ይችላል የሚል ተስፋ እንዳለ ጋርዲያን ጋዜጣ ላይ የወጣው ጽሁፍ አመላክቷል። ምዕራብ አፍሪቃ ውስጥ በፋና ወጊነት ኢቦላን ሲዋጋ የቆየው የድንበር አልባ ሐኪሞች ዓለም አቀፍ ፕሬዚደንት ዶክተር ጆን ሊዩ ሌሎች ሀገሮችም የአሜሪካን ፈለግ እንዲከተሉ ጥሪ አድርገዋል። አሜሪካ ከላይቤሪያ ጋር ካላት ቅርበት ጋር የሚመሳሰል ከሲራሊዮን ጋር ልዩ ቅርበት ያላት ብሪታንያም በመዲናይቱ ፍሪታውን አጠገብ ማዕከል የመመስረት እቅድ እንዳላት አስታውቃለች። ከጊኒ ጋር የምትቀራረበው ፈረንሳይም ሀያ ጠበብትን እየላከች ነው። ቻይናም እንደዚሁ ወደ ሲራሊዮን የጤና ጥበቃ ሰራተኞች ልትልክ ነው። የኢቦላ በሽታን ለመከላከል የሚያስፈልገው ገንዘብም መጀመሪያ ከተገመተው አንድ መቶ ሚሊዮን ወደ አንድ ቢሊዮን ዶላር ከፍ ብሏል ሲል ጋርዲያን ጋዜጣ ላይ የወጣው ጽሑፍ አስገንዝቧል። ወደ ህንድ ስናመራ ደግሞ የህንድ ኩባንያዎች ወደ አፍሪቃ የሚልኩት መድኃኒት ህንድ ውስጥ ከሚሸጡትና ወደ ሌሎች ሀገሮች ከሚላኩት የመድኃኒት አይነት ዝቅተኛ ጥራት እንዳለው በ1470 ናሙናዎች የተደረገ ጥናት ማመልከቱን ተመራማሪዎች እንደገለጹ ብሉምበርግ የዜና አገልግሎት ላይ የወጣው ዘገባ ያመለክታል። በህንድ የተሰሩ የተባሉ ሁለት በሰፊው እጥቅም ላይ የሚውሉ አንታይባዮቲክስ መድኃኒቶችና ሁለት ለሳንባ በሽታ የሚያስፈልጉ መድኃኒቶች በአፍሪቃ ሲሸጡ ወደ ሩሲያና ቻይና ከሚላኩት መድኃኒቶች ያነሰ ወሳኝ ንጥረ ነገር እንደሚጎድላቸው ታውቋል። ይህን ያስታወቀው አንድ የብሔራዊ የኢኮኖሚ ጥናት ቢሮ ጋዜጣ እንደሆነ ብሉምበርግ የዜና አገልግሎት ላይ የወጣው ጽሑፍ ጠቁሟል። የህንድ የመድኃኒት ፋብሪካዎች ወደ ድሃ ሀገሮች የሚልኳቸው መድኃኒቶች ዝቅተኛ ጥራት ያላቸው ሳይሆን እንዳልቀረ ጥናቱ አመልክቷል። የዩናይትድ ስቴትስ የምግብና የመድኃኒት ጉዳይ አስተዳደር በትንሹ 36 የሚሆኑ የህንድ የመድኃኒት ፋብሪካዎችን አግዷል። ራም ባክሲ ላቦራቶሪስ ሌትድ ና ሳን ፋርማሱቲካል ኢንዱስትሪስ ሌትድ የተባሉት የመድኃኒት ፋብሪካዎች ከታገዱት መካከል ናቸው ይላል ዘገባው። ጥራት የጎደላቸው መድኃኒቶች የመድኃኒቱን የመስራት አቅም በመቋቋም ጥራታቸው የተጠበቀ መድኃኒቶች ሳይቀሩ በሽተኛን የማከም አቅማቸው እንዲቀንስ ስለሚያደርጉ በሕሙማን ላይ ከፍተኛ ጉዳት ሊያደርሱ እንደሚችሉ የብሉምበርግ ዘገባ ጠቅሷል። ሪፋምፕሲን ከተባሉት አፍሪካ ውስጥ የሚሸጡ የሳንባ በሽታ መድኃኒቶች ላይ ጥናት ከተደረገባቸው 17.5 ከመቶዎቹ ዝቅተኛ ጥራት ያላቸው ሆነው እንደተገኙ፣ ይህም ማለት በመድኃኒቱ ውስጥ መኖር ያለበት አስፈላጊ ንጥረ ነገር ከ80 ከመቶ ያነሰ ሆኖ እንደተገኘ የብሉምበርግ ዘገባ ጠቁሟል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ ነው ይህ በ1431 መካከለኛ ሞገድ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ በናይል ሳት ስርጭታችን እስከ አንድ ተኩል ይቀጥላል። ያለፏችሁ ዝግጅቶች ካሉ በቪኦኤ ኒውስ ዳትካም ስላሽ አምሀሪክ መከታተል ትችላላችሁ። በፌስቡክ እና ትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። አሁን የጤና ዝግጅት ይቀርባል። ኢቦላ ምዕራብ አፍሪካ ውስጥ እየተስፋፋ ያለው ለመቆጣጠር በሚያዳግት ፍጥነት እንደሆነ ሲራሊዮን ውስጥ የሚገኙ የዓለም የጤና ድርጅት ሰራተኛ አስገንዝበዋል። ሲራሊዮን ውስጥ ባለፉት ሶስት ቀናት ሰዎች ከቤታቸው እንዳይወጡ የተላለፈው ትዕዛዝ ኢቦላን በሚመለከት መረጃ ለመሰብሰብ አስፈላጊ እንደነበረ የዓለም የጤና ድርጅት ቃል አቀባይ ኒክ አሌክሳንደር ጠቁመዋል። ሰለሞን አባት አነጋግሯቸዋል። ቀጥሎ ይቀርባል። አጭር ግምገማ ለመስጠት ያህል ሁኔታዎቹ እየከፉ ናቸው። አዳዲስ የሚያዘው ሰው ቁጥር እየጨመረ ነው። ብዙዎቹ የህክምና ማዕከላት ሙሉ ናቸው። ተጨማሪ ማዕከላት ያስፈልጉናል። ተጨማሪ ማከሚያ ቦታዎች ቢከፈቱ እንኳ በእነዚያ ማዕከላት ውስጥ አገልግሎት የሚሰጡ ብዙ የጤና ባለሙያዎች ያስፈልጉናል። ሚስ ኒካ አሌክዛንደር ናቸው ይህንን ያሉት። ኢቦላ እንግዲህ የምዕራብ አፍሪቃ ብቻ ችግር አይደለም፣ የአፍሪቃ ብቻም ችግርም አይደለም። ይህንን የተገነዘበ ከሚመስለው ዓለም ቀደም ሲል ኒካ አሌክዛንደር የገለጹት ጸለምተኛ የኢቦላ ሩጫ አዝማሚያ ብቻ አይደለም የሚታየው። በሌላ በኩል ደግሞ የተስፋ ምልክቶች አሉ። ዓለም አቀፉ ማህበረሰብ ይበልጥ እየገባ የሚያስፈልጉ ግብዓቶችን እያቀረበ መሆኑን የሚያሳዩ የተስፋ ምልክቶች አሉ። ባለፈው ሳምንት መጨረሻ አካባቢ ቻይና 59 የጤና ሰራተኞችና የመስክ መመርመሪያ መሳሪያና ሙሉ ድርጅቱን ላቦራቶሪዎችን እንደምትልክ አስታውቃለች። ኩባ 165 የጤና ባለሙያዎችን ወደ ሴራ ሊዮን እያዘመተች ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በጤና አገልግሎቱ፣ በሕክምና፣ በሥልጠና ላይ የሚሰማሩ ሦስት ሺህ የጦር አባሎቻቸውን እንደሚልኩ አስታውቀዋል። ካናዳ የሁለት ሚሊዮን ተኩል ዶላር ግምት ያለው መሳሪያ እየላከች ነው። ከዚያ በተረፈ ግን ፈረንሳይ ጊኒ ላይ እንግሊዝ ሲየራ ሊዮንና ዩናይትድ ስቴትስ ላይቤሪያ ላይ አተኩረው እየሰሩ መሆኑን ቃል አቀባዩዋ ገልጸዋል። አገልጸዋል የወረርሽኞች ጥናት ባለሙያዎች ርብርቡንና የወረርሽኙን መስፋፋት እግር በግር እየተከታተሉ በሚያወጡት ሪፖርት ሁኔታው እጅግ አስጊና አሳሳቢ እየሆነ በሄደ መጠን ምላሹም በአበረታች መልኩ እየተጠናከረ መሆኑን እየተናገሩ ነው። መስክ ላይ ያሉ ባለሙያዎች ዛሬም ብርቱ ስራ ሊሰራባቸው ጥንቃቄ ሊደረግባቸው ይገባል ብለው የሚመክሯቸውን የመተላለፊያ አካባቢዎች የሲየራ ሊዮን የሆነዋ የደብሊዩ ኤችኦ ቃል አቀባይ ኒካ አሌክሳንደር ዘርዝረዋል። ዋና ዋና ከሚባሉት የቫይረሱ መተላለፊያ አጋጣሚዎች አንዱ ጥንቃቄ የጎደለው የቀብር ስነ ስርዓት ነው። ሰዎች አሁንም በቫይረሱ እየተያዙ ያሉት በኢቦላ ምክንያት የሞተን ሰው አስከሬን በግላጭ በመነካካት ምክንያት ነው። ሌላውም በየቤቱ በኢቦላ የተያዘን ሰው ቤተሰቦች ሲንከባከቡ ነው ለቫይረሱ የሚጋለጡት። ልዩ ትኩረት ሊሰጣቸው የሚገባውም እነዚህ ሁለት የኢቦላ መተላለፊያ መንገዶች ናቸው። ኢቦላን ለመከላከል እየተወሰዱ ካሉት እርምጃዎች መካከል የሴራሊዮን መንግስት ዜጎቹ ላለፉት ሶስት ቀናት ከአርብ መስከረም 9 እስከ ትናንት እሁድ መስከረም 11 2007 ዓ ም ከቤት እንዳይወጡና ቤት ለቤት የሚደረገውን ጸረ ኢቦላ ዘመቻ እንዲተባበሩ ጠይቋል። ዘመቻው የሀገሪቱን መንገዶችና መንደሮች የተወረሩ አስመስሏቸዋል። በእውኑም ገዳይ ወረራ ውስጥ አይደል ሀገሪቱ ያለችው? ለማንኛውም ግን የዘመቻው ውጤት ምንም ይሁን ምን ዓላማው ምን ነበር? ሚስኒክ አሌክሳንደር የዘመቻው ዓላማ በሀገሪቱ ውስጥ መረጃን ማድረስ ለሚችል ሰው ሁሉ እንዲደርስ ማድረግ ነው። ይህንን ለማድረግ ደግሞ ሰው ለሚባለው ነገር ትኩረት መስጠቱን ማረጋገጥ ያስፈልጋል። ጉዞ ላይ እንዳይሆን፣ ገበያ እንዳይወጣ፣ ዘመድ እጠይቃለሁ ብሎ ከመረጃ እንዳይርቅ ብቻ ወዲያ ወዲህ እንዳይልና እቤት አርፎ እንዲቀመጥ ነው። ይህ ዘመቻ የታመመና ያልታመመን ሰው የመለያ አይደለም። ከቤት ቤት የሚሄዱት ሰዎች እኮ ሰው ቤት አይገቡም። እንዲያውም መነካካትን ማስወገድ እንደሚገባ የሚያስተምሩትን በተግባር ለማሳየት ከሚያነጋግሩት ሰው በአንድ ሜትር ይርቃሉ። ኢቦላ ጊኒ ውስጥ ተቆጣጥረነዋል የሚል አዋጅ የሀገሪቱ መንግሥት ሳያወጥ አይቀርም ተብሎ ሲታሰብ ባለፈው ሳምንት እንደገና ማንሰራራቱን የሀገሪቱ ፕሬዚደንት ተናግረዋል። ችግሩ በድንበር አካባቢዎች ላይ የበረታ መሆኑንም ጠቁመው ዘመቻው ተጠናክሮ እንደሚቀጥል ተናግረዋል። ኢቦላ ምዕራብ አፍሪካ ውስጥ የመርገብ አዝማሚያ አሳይቷል የሚልን መልእክት የዓለም የጤና ድርጅት የሴራሊዮን ቃል አቀባይ ፈጽሞ አይቀበሉትም። frequently uh, and for weeks now that the virus is running ahead of us ቫይረሱ ቀድሞን እየሄደ መሆኑን አሁን ባለው ሁኔታ ልንቆጣጠረው ከምንችለው በበለጠ ፍጥነት እየተስፋፋ መሆኑን የደብልዩ ኤች ኦ ዋና ዳይሬክተር ማርግሬት ቻን በቅርቡና ደጋግመውም ተናግረዋል ስለዚህም ሁሉም ሊረባረብና ጥረቱን ሊያጠናክር ይገባል ሀገሮች ድንበሮቻቸውን የመዝጋት የጉዞ እገዳ ውሳኔዎችን ከማሳለፋቸው በፊት ስለ ኢቦላ የተጨበጠ ማስረጃ ይዘው እንጂ አግባብነት በሌለውና በመደንበር ስሜት እንዳይወስኑ ደብሊውኤችኦ እንደሚጠይቅ ከዓለም እጅግ የበዛውም በሰለጠነና በታሰበበት መንገድ እየተንቀሳቀሰ መሆኑን ሚስ ኒካ አሌክሳንደር አስረድተዋል። ምዕራብ አፍሪካ ውስጥ በኢቦላ ምክንያት የሞተው የሕክምና ባለሙያ ቁጥር ወደ 150 እየተጠጋ ነው። እንዲሁም በሕክምና እጥረት ምክንያት እየተጎሳቆሉ የጤና መዋቅሩም ለተናጋባቸው ሦስቱ ሀገሮች ይህ ጉዳት ቀውሱን በብዙ ያባባሰ፣ የሥነ ልቦና ጫናውም የበረታ እየሆነ ነው። ብዙ የሕክምና ረድኤት ሠራተኞችም ወደዚያ ላለመግባት እንዲያንገራግሩ አድርጓቸዋል። ለመሆኑ እነዚህ የሕክምና ባለሙያዎች እንዴት ይሆን የሚጋለጡት ለኢቦላ ቫይረስ? የጤና ባለሙያዎች የሚያዙት በአብዛኛው ከኢቦላ ሕክምና ማዕከላት ውጪ መሆኑን ካደረግነው ክትትል ተገንዝበናል። ብዙዎች ደግሞ በኢቦላ ሕክምና ማዕከላት ውስጥም የሚሰሩ አይደሉም። ምናልባት አንዱን የቤተሰባቸውን አባል ሲንከባከቡ ወይም ባላቸው ፍቅርና መቆርቆር ምክንያት በየማኅበረሰቦቻቸው ውስጥ የታመሙትን ሲረዱ ወይም ደግሞ አንዳንዶቹ በቀብር ስነ ስርዓት ላይ ነው። ስለዚህ ሥራህ ምንም ይሁን ምን ማንም ሁንም ማን ሕብረተሰቡ ትምህርት ሊያገኝ ሊሰለጥን ይገባ። በኢቦላ ላይ የሚሰሩ የጤና ባለሙያዎችም ሊያገኙ የሚገባውን ሁሉ ድጋፍ ማግኘት አለባቸው። ለባለሙያዎቹ ትክክለኞቹ መሣሪያዎችና ቁሳቁስ ሊደርሷቸው እንደሚገባ፣ ትክክለኛ መከላከያ ልብሶች ሊኖሯቸው እንደሚያስፈልግና ደብሊው ኤች ኦም እንዲደርሷቸው ጥረት እያደረገ መሆኑን መሠረታዊ እንዲሁም የክህሎትና የመረጃ ማበልጸጊያ ተጨማሪ ስልጠናዎች እንደሚያስፈልጓቸው ሚስ አሌክሳንደር ጠቁመዋል። ባለፈው ሳምንት ውስጥም አንድ የማሰልጠኛ ማዕከል ፍሪታውን ሲራ ሊዮን፣ ሌላ አንድ ደግሞ ላይቤሪያ ውስጥ የሀገር ውስጥና ዓለም አቀፍ የጤና ባለሙያዎችን በተከታታይ ለማሰልጠን መከፈታቸውን ገልጸዋል። ልብ በሉ አሉ የደብሊዩ ኤች ኦ ቃል አቀባይ ኢቦላ ክትባትም መድኃኒትም አሁንም የለውም። ኢቦላ ኢቦላን ሊፈውስ የሚችል መድኃኒት የለም። ነገር ግን ፈጥነው ወደ ሕክምና ተቋማት የሄዱና ሕክምናውን ያገኙ ሰዎች ካላገኙት ይልቅ የመትረፍ እድላቸው በጣም ሰፊ ነው። በማዕከላቱ ውስጥ የሚሰጠው አገልግሎት ህሙማኑ ሰውነታቸው ውስጥ በፈሳሽ እጥረት እንዳይጎዱ ማድረግ፣ ምግብ ማግኘታቸውን ማረጋገጥ፣ የደም ግፊታቸውን መከታተል፣ በኢቦላው ላይ ወባ እንዳላቸው ማወቅ፣ በሌሎች ተሐዋስያን እየተጠቁ መሆን አለመሆናቸውን መመርመርና አስፈላጊ ክትትልና እንክብካቤ እንዲያገኙ ማድረግ ነው። በሙከራ ላይ ያለውን መድኃኒት ቢሆን የሚወጣው እጅግ ባነሰና እርሳቸው እንዳሉት እዚህ ግባ በማይባል መጠን በመሆኑ አገልግሎት ላይ ይውላል ለማለት እንደሚከብድም ተናግረዋል። ለመሆኑ ለምንድን ነው ለኢቦ ክትባትም መድኃኒትም እስካሁን ያልተበጀለት? ሚስኒካ አሌክዛንደር የተባበሩት መንግስታትን የጤና ድርጅት ረዳት ዋና ዳይሬክተር ማሪ ፖል ኬኒን የቀደመ አስተያየት አስታወሱ። ኢቦላን ለማከም የሚውል መድኃኒት የሌለበት ምክንያት ኢቦላ የሚያጠቃው ደሃ ሰዎችንና ደሃ አገሮችን በመሆኑ ነው። እናም አሁን መድኃኒትና ክትባት ለመስራት የሚደረገውን ጥረት ለማፋጠን ዓለም እድሉ ሊጠቀምበት ይገባል። እንዲህም ሆኖ ግን ይህ ንግግር አሁን ለታመሙትና እየተንገላቱ ላሉት ወይም በመጪዎች ጥቂት ወራት ውስጥ ለቫይረሱ ለሚጋለጡ ሰዎች የሚፈይደው ነገር ስለሌለ የሚያስፈልገው ኃይላችንን ሁሉ ማስተባበርና ማተኮር ያለብን የታመሙትን በመንከባከብ የሚጋለጡትን በማከምና የቀብር ስርዓቶች በቋሚው ላይ ጉዳት የማያስከትሉ መሆናቸውን ማረጋገጥ ነው። የዘንድሮ ኢቦላ ይረግባል ብላችሁ ከመጠበቃችሁና ያንንም የብርሃን ዜና ከመስማታችሁ በፊት በምድሪቱ ላይ ብዙ ክፋት ያልፋል፣ ብርቱ ጥፋትም ይሆናል እያለ የዓለም የጤና ድርጅት ሞት ወቱን አላቋረጠም። ለዚህ ለወራት ይዘልቃል ለተባለ ጸረ ኢቦላ ትንቅንቅ አንድ ቢሊዮን ዶላር እንደሚያስፈልግ ደሊዩ ኤች ኦ ትናንት አስታውቀዋል። ሴራሊዮን ውስጥ ሰው ማሰስ የጀመርኩት ዶክተር መሰረት እሸቱ የሚባሉ ሐኪም ምዕራብ አፍሪቃ ገብተው ከኢቦላ ጋር እየተዋጉ ነው የሚል ዜና እንደሰማሁ ነበር። በዶክተር መሰረት እንደሚኮሩ የሚናገሩ ጀግንነታቸውን እያወደሱ አይዞሽ የሚሉ በየማኅበራዊ መገናኛው በጣም ብዙ ናቸው። ለመገናኛ ብዙሃን መግለጫ እንዳንሰጥ የድርጅታችን ፖሊሲ ያግደናል እና ለአሁን እለፈኝ አሉኝ ዶክተር መሰረት። ምናልባት ያንን የፖሊሲ ግድግዳ ቀደድ ለማድረግ የሚቻልበት ጥግ ይኖር እንደሆነም ሚስ ኒካ አሌክሳንደርን ጠየኩ ጠየቅኩ። የመስክ ሰራተኞችና ባለሙያዎች መግለጫ እንዳይሰጡ የደብልዩ ኤች ኦ ድንጋጌ ያዛል። አንድ ቀን ግን ጀግናይቱን ሐኪም ዶክተር መሰረት እሸቱን ይዤ እመጣ ይሆናል። ለዛሬ እርሳቸውንም፣ ስራቸው፣ የስኬት ዘመቻቸው የድል እንዲሆን እነሆ ተመኘው። በሴራ ሊዮን የዓለም የጤና ድርጅትን ቃል አቀባይ ኒክ አሌክዛንደርንም በጣም አመሰግናለሁ። ለአሜሪካ ድምፅ ሰሎሞን አባተንኝ ጤና ይስጥ። በመጨረሻም አፍሪቃ ነክ ርዕሶች ሩዋንዳ ውስጥ ስለተመሰረተው ከምስራቅ አፍሪቃ ትልቁ የሆነ ከፀሐይ የሚመነጭ የኤሌክትሪክ መብራት ኃይል የተቀናበረ ዝግጅት እናቀርባለን። ከሰሃራ በመለስ ባሉት የአፍሪቃ ሀገሮች በፀሐይ ኃይል የሚሰራ ከፍተኛ የመብራት ኃይል ግሪዶችን የምትመግብ ሀገር እስካለፈው ወር በነበረው ጊዜ ውስጥ ደቡብ አፍሪቃ ብቻ ነበረች። ጋናም የሶላር ኤነርጂ ወይም በፀሐይ የሚሰራ የመብራት ማመንጫ ኃይል የመክፈት ትልቅ እቅድ አላት። ይሁንና ትልቅ ፎቶቮልታይክ የፀሐይ መስክ በመስረት ረገድ የምዕራብ አፍሪካ ሀገሮችን ቀድማ የሄደችው ዳመናማ የሆነችው ሩዋንዳ ናት። ምስራቅ ሩዋንዳ ውስጥ አጋሆዞ ሻሎም በተባለው መንደር የተከፈተው የፀሐይ ማመንጫ ኃይል የ8.5 ሜጋዋት ኃይል የማመንጨት ብቃት አለው። ይህም በብሔራዊ ግሪድ ወደ ሰባት ከመቶ የሚጠጋ ብቃት እንዳለው ታውቋል። የሩዋንዳ መንግሥት በፀሐይ ኃይል ለሚሠራው የመብራት ማመንጫ ኃይል ዋጋ በ25 ዓመታት ውስጥ ለመክፈል ስምነት ፈርሟል። የፀሐይ ማመንጫ ኃይል ተቋሙን የገነባው ኩባንያ አፍሪቴክ ባለቤትና ዋናው የሥራው አንቀሳቃሽ የሆኑት ዳን ክሊንክ ሩዋንዳ በፀሐይ የኤሌክትሪክ ማመንጫ ተቋም ከገነባችባቸው ምክንያቶች አንዳንዶቹን ገልጸዋል። Rwanda is doing a number of different things right. I mean, one, they have security, a place where people can trust their PPAs. For. Rwanda bzu tagebio chini ya kana ግልጽነት የተላበሰ ስርዓት ነው ያላቸው። የፀሐይ ማመንጫው ኃይል ስምምነት የሩዋንዳ መንግስትንና መዋዕለ ንዋይ አፍሳሾቹን የሚጠቅም መሆን ይኖርበታል። ከአጋዞ ተቋም ለሚገኘው የመብራት ኃይል የሚከፈለው ገንዘብ ምን ያህል እንደሆነ በምስጢር የተያዘ ነገር ነው። ለአንድ ኪሎዋት በ20ና በ25 የአሜሪካ ሳንቲም ሳይሆን እንዳልቀረ የአሜሪካ ድምፅ ሬዲዮ ተገንዝቧል። አብዛኞቹ የመብራት ማመንጫ ኃይሎች ከሚጠይቁት ዋጋ እጥፍ ነው ማለት ነው። ይሁንና ሩዋንዳ አሁንም ወደ ግማሽ የሚጠጋው የመብራት ኃይሏን የምታገኘው ከናፍጣ ነው። የሀገሪቱ የመብራት ኃይል ዋጋም በኪሎዋት 38 የአሜሪካ ሳንቲም ነው። ከፀሐይ ኃይል የሚመነጨው የመብራት ኃይል ስለሚዋዥቅ የሩዋንዳ መንግሥት በግሪዱ የሚገባው የፀሐይ መብራት ኃይል ከ10 ከመቶ በላይ እንዲበልጥ አይፈልግም። አንድ መደበኛ የመብራት ማመንጫ ኃይል ውጥን እንዲተገበር ወደ ሁለት ዓመታት ገደማ ሊፈጅ ይችላል። ከፀሐይ የሚገኘውን የመብራት ማመንጫ ኃይል ለመገንባት ግን ባለፈው የካቲት ወር የጀመርነው ነው። ሐምሌ ወር ላይ ተጠናቆ የኤሌክትሪክ መብራት ኃይል ማቅረብ ጀመረ። ስለሆነም በስድስት ወራት ውስጥ ተጠናቀቀ ማለት ነው። በፀሐይ የሚሰራው የመብራት ኃይል ማመንጫ መስክ በተገነባበት 21 ሄክታር መሬት ላይ ያርሱ የነበሩት ገበሬዎች በተሰጣቸው የካሳ መጠን ደስተኞች እንደሆኑ ተናግረዋል። የመብራት ኃይል አቅርቦት ለማግኘትም ጓግተዋል። ይሁንና አብዛኞቹ የሀገሪቱ ገጠሮች የመብራት ኃይል መስመሮች ለማግኘት ገና ብዙ መጠበቅ ሳይኖርባቸው አይቀርም። በገጠር ለሚኖረው የሀገሪቱ ሕዝብ መፍትሄ ሊሆን የሚችለው ጣራ ላይ የሚደረገው የፀሐይ መብራት ማመንጫ ዘዴ ነው። ሞቢሶል በተባለው የጀርመን ኩባንያ በርካታ አምፑሎችን፣ የስልክ ሞሚያ ቻርጀርን፣ ባትሪንና ሬዲዮን ሊያንቀሳቅስ የሚችል ዘዴ ለሩዋንዳ እያቀረበ ነው። ለዚህ ሁሉ የሚከፈለው ገንዘብ በወር 10 ዶላር ሲሆን ለሶስት ዓመታት ይከፈላል። ዴቪድ ጋዜራቦ የተባሉ የሞቢሶል የግብይት ክፍል ሥራ አስኪያጅ ሰማንያ ከመቶ የሚሆኑት ሩዋንዳውያን ቤተሰቦች ይህን ዋጋ የመክፈል አቅም አላቸው ይላሉ። እውነቱን ለመናገር ከሞላ ጎደል ሁሉም ሩዋንዳውያን ይህን የመክፈል አቅም አላቸው። የኤሌክትሪክ መብራት ማስገባት የሚፈልግ ሁሉ የሚችለው ነገር ነው። ሩዋንዳ ያሉት የሞቢሶል ስራ አስኪያጅ ክላውስ ሜየር የፀሐይ መብራት ኃይል ማመንጫ ዘዴዎች ስላለባቸው ችግርም ሲገልጹ ሙቀቱ ኃይለኛ ከሆነ በሚገባ አይሰሩም ይላሉ። በፀሐይ ማመንጫ መስኮች ወይም በአነስተኛ ግሪዶች ላይ ያለው ችግር ይህ ነው። የፀሐይ ኃይል የሚስበው መሳሪያ ወይም የፀሐዩ ማመንጫ መስክ ከጋለ የመስራት ብቃቱ ይቀንሳል። ስለሆነም የሩዋንዳ የአየር ንብረት ለአነስተኛ ግሪድ ወይም ለፀሐይ ማመንጫ መስክ ያመቻል። የሩዋንዳ አጋሆዞ መስክ ከ28 ሺህ በላይ ሶላር ፓነልስ ወይም የፀሐይ መብራት ማጠራቀሚያ ሰሌዳዎች አሉት። ለፀሐይ መብራት ማመንጫው መስክ ግንባታ የወጣው ገንዘብ 237 ሚሊዮን ዶላር ነው። አድማጮች፣ ሩዋንዳ ውስጥ ስለተከፈተው ከምስራቅ አፍሪቃ ትልቁ የፀሐይ የመብራት ማመንጫ ኃይል የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን አድማጮች። የምሽቱ ስርጭታችን እዚህ ላይ ያበቃ። ከምሽቱ ሶስት ሰዓት ላይ በአጭር ሞገድ በ25ና በ31 ሜትር ባንዶች እንዲሁም በናይል ሳት በሚተላልፈው ስርጭት እንደገና እንገናኛለን። ፕሮግራሙን የመራልን ኃይሌ ላይምባክ ነው። በንግድ ፕሮግራማችን እስክንገናኝ በደህና ቆዩን።